ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ተመደበባቸው የስራ ላፊነቶች ሁሉ ለውጥ ማምጣት ብቻ ሳይሆን ለውጥም በጣም በአጭር ጊዜ በማስመዝገብ የሚታወቅ ነው። ኦሮሚያ ብሔራዊ ክልላዊ መንግስት በተገበረ መጣ የሚባሉ ለውጥ ውስጥ ከክቡር ፕሬዚደንታችን ከአቶ ለማ ጋር በመሆን የአንበሳውን ድርሻ የሚይዙ አመራሮች ናቸው። የኦህዴድ ቃል አቀባይ አቶ ካሳሁን ጎፌ ናቸው። የሰማችሁትም የአዲሱን ጠቅላይ ሚኒስትር የመጪውን ማለት ነው መመረጥ አስመልክቶ ከተናገሩት የተወሰደ ነው። ዶክተር አብይ ስልጣን የሚይዙበት ጊዜ በጣም ወሳኝ የሆነ ወቅት ይመስለኛል። ብዙ ፈተናዎች ሊያጋጥሟቸው ይችላሉ። እኚህ እኛው ደግሞ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ክፍል መምህሩ ዶክተር አስናቀ ከፋለ ናቸው። አድማጮች ዝርዝሩንም በዕለቱ አብር እናቀርባለን። የዶክተር አብይ አህመድን መጪው የኢትዮጵያ ጠቅላይ ሚኒስትር የሚያደርገው የኢህአዴግ ሊቀመንበር ሆነው መመረጥ አስመልክቶ የተቃዋሚ ፓርቲዎችን እይታ ያካተተ ውይይትም ይዘናል። ለምሽቱ ከያዝናቸው የዓለም ዜና ቀዳሚውን አሁን የሰማችሁት የኢትዮጵያው ገዢ ወይም ኢህአዴግ ሊቀመንበሩን መምረጡና እሳቸውም ወደ ጠቅላይ ሚኒስትርነት መሸጋገራቸውን የሚያመለክተው ዜና አንዱ ነው። ንፋስ ስልክ የተያዙት እነ እስክንድር አያያዛቸው ከበፊቱ የባሰና የተበላሸ መሆኑን የጎበኟቸው ሰዎች ተናገሩ። ሶማሊያ ውስጥ አንዲት የክልል ምክር ቤት አባል ትናንት ሞቃዲሾ ውስጥ በአማጽያን ተገደሉ የሚሉ ሌሎችም ዜና አሉ። ሳምንታዊውን ኢትዮጵያውያን በአሜሪካ ጨምሮ በልዩ ልዩ ርዕሰ ጉዳዮች ላይ የተሰናዱ በርከት ያሉ ዝግጅቶችና ቅንብሮችም ይዘናል። ጤና ይስጥልን፣ እንደምናመሻችው ክቡራት አድማጮቻችን የረቡዕ መጋቢት 19 2010 ዓ ም አስተናጋጆች አሉላ ከበደና ከአቀነባሪያችን ብርሃን ኃይሉ ጋር ከመሐንዲሱም ጋር አብረን ተሰይመናል። እኔ አዲሱ አበበነ ማለት ነው። በቅድሚያ ግን ዜና። የመንግስቱ መገናኛ አውታር ሬዲዮ ፋና እንደዘገበው የኢትዮጵያው ገዢ ጥምር ፓርቲ ኢህአደግ ዶክተር አቢይ አህመድን እንደሰማችሁት ሊቀመንበሩ አድርጎ መርጧል። ይህም በሃያ ሶስት ዓመታት ውስጥ ዶክተር አብይ የአገሪቱ ሶስተኛው ጠቅላይ ሚኒስትር ሆነው እንዲሰየሙ መድረኩን የሚያመቻች እንደሆነ ታውቋል። ኢህአደግ ትናንት ማክሰኞ ምሽት ላይ ነው ከረጅም ጊዜ ሲጠበቅና ለህዝብ እይታም ይፋ ሳይሆን ቆይቶ ውሳኔውን ያስታወቀው። ዶክተር አብይ አህመድ በኢትዮጵያው ከፍተኛ የሕዝብና የፖለቲካ አለመረጋጋት በሰፈነበት መካከል ባለፈው ወር ስልጣናቸውን የለቀቁትን አቶ ኃይለ ማርያም ደሳለኝን ነው የሚተኩት። እንዳልነው በምርጫው ላይ ያተኮሩ ዘገባዎች፣ አስተያየቶችና ትንታኔዎች እንዲሁም በዶክተር አብይ የህይወት ዙሪያ የተቀነባበረ ዘገባ ይኖረናል። በኋላ ላይ በንፋስ ስልክ ፖሊስ መምሪያ በቁጥጥር ስር የሚገኙት የእነ እስክንድር ነጋ አያያዝ ከመሻሻል ይልቅ እየተበላሸ እንደሄደ የጎበኟቸው ሰዎች ተናገሩ። ጉዳያቸውን የሚወስነው የአስቸኳይ ጊዜ አዋጁ የዕዝ ማዕከል ወይም ኮማንድ ፖስት በሚል እንግሊዝኛ ቃል የሚጠራው ቡድን ወይም አካል እንደሆነም ታውቋል። ይህ መምሪያ በታሰሩት ሰዎች ላይ እስከዛሬ የመሰረተው ግልጽ ክስ መኖሩም አልታወቀም። ዘገባ ይኖረናል በዚህ ላይ ሶማሊያ ውስጥ አንዲት የክልል ምክር ቤት አባል ትናንት ሞቃዲሾ ውስጥ በተጠርጣሪ አማጽያን መገደላቸውን ፖሊስ አስታውቋል። ከፖሊስ በተገኘው መረጃ መሠረት ሩቅያ አብሺር ኑር የተገደሉት ሞቃዲሾ ውስጥ ሽብስ ወረዳ በሚገኘው መኖሪያ ቤታቸው አካባቢ ነው። የግድያው ሪፖርት የደረሳቸው የጎረቤት ቦንዲሂር ወረዳ ፖሊስ ኮማንደር አብዲ ዋቂ አብዱላሂ ለሞቃዲሾ ቪኦኤ እንደገለጡት በተኩሱ ጽኑ ጉዳት የደረሰባቸው ኑር ወደ ዋናው የሞቃዲሾ ሆስፒታል መዲና እንደተወሰዱ ነው ሕይወታቸው ያለፈው። ኑር የሶማሊያ ፌዴራላዊ ግዛቶች አንዱ የሆነው የደቡብ ምዕራብ ክልላዊ ምክር ቤት አባል እንደነበሩም ይታወቃል። ፕሬዚዳንት ዶናልድ ትራምፕ የላይቤሪያ ዜጎች ከዩናይት ስቴትስ እንዳይባረሩ የሚከለክለውን ሕግ ሊያቋርጡ መሆናቸው ተገለጠ። የእገዳ ጊዜው በመጪው ቅዳሜ የሚያበቃው ይህ ላይቤሪያውያንን እንዳይባረሩ የሚከላከለው ፕሮግራም ግን ለአንድ አመት እንደሚራዘም ተገልጧል። ላይቤሪያ ከአሁን በኋላ ግጭት እንደማይካሄድባትና ለዲሞክራሲያዊ ስርዓት ግንባታ መስረታም የሚያበቃ መረጋጋት የሚታይባት አገር ሆናለች ይላል በፕሬዝዳንት ትራምፕ ተፈርሞ በዋይት ሀውስ ይፋ የሆነው መግለጫ። እንደ አውሮፓውያን የዘመን አቆጣጠር ከ1991 ዓ ም ጀምሮ ግጭት ሸሽተው ወዲህ ወደ ዩናይት ስቴትስ የሚሰደዱ ላይቤሪያውያን እንዳይባረሩ የሚለው ወይም የሚከለክለው ህግ ተግባራዊ መሆን የጀመረው። አንድ የአልቃይዳ ከፍተኛ አመራር በዩናይትድ ስቴትስና በሊቢያ ጣምራ የአየር ጥቃት ባለፈው ቅዳሜ በደቡባዊ ምዕራብ የሊቢያ ከተማ ኡባሪ ውስጥ መገደሉን ዩናይትድ ስቴትስ ጦር ኃይል ዛሬ ረቡዕ አስታውቋል። ሊቢያ ውስጥ በእስላማዊው ማግረብ የአልቃይዳን አባላት ያሰለጠን የነበረው ሙሳ አቡ ድውድ የተገደለው ከሌሎች ሁለት የአልቃይዳ አማጺያን ጋር መሆኑን የዩናይትድ ስቴትስ የአፍሪካ እዝ አስታውቋል። ሟቹ አማጺ የአልቃይዳ ተዋጊዎችን ከማሰልጠን ባለፈም ለቡድኑ የጦር መሳሪያ ድጋፍና የገንዘብ እርዳታ ያደርግ እንደነበረም ታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እንግሊዝ ውስጥ በቅርቡ የቀድሞ ሩሲያ ሰላይ የነበሩ ሰውና ሴት ልጃቸው ከተመረዙበት የነርቭ ጋዝ ጥቃት ጀርባ የሞስኮ እጅ እንዳለ ፍጹም ግልጽ ነው ያሉት የዩናይትድ ስቴትሱ የመከላከያ ሚኒስትር ጂም ማቴስ፣ አድራጎቱ አደገኛ እና ኃላፊነትም የጎደለው ነው ሲሉ ማስጠንቀቂያ አዘል ወቀሳ አሰምተዋል። የተፈጸመው አድራጎት የግድያ ሙከራ ነው ብለው እንደሚያምኑም የሚጠቁም መልስ ሰጥተዋል። ትናንት ከጋዜጠኞች ለቀረቡላቸው ጥያቄዎች መልስ የሰጡት የአሜሪካዊ መከላከያ ሚኒስትር ከዚሁ የሳልስበሪ የነርቭ ጋዝ ጥቃት ጋር በተያያዘም የሩሲያ አድራጎት እንደሆነ የተናገሩት ቁጥራቸው ከሃያ አምስት በላይ የሆኑ አገሮች የዲፕሎማሲን ካባ የተከናነቡ የመረጃ መኮንኖች ናቸው ያሏቸውን አንድ መቶ ሀምሳ ቀና ማሳደር የተባለውና ሰፊ ጠንካራና የተቀናጀ ሲል የጠራውን እንቅስቃሴ መቀላቀሉን የተናገረው የሰሜን አትላንቲክ የጦር ትብብር ድርጅት ኔቶም ሰባት ሩሲያውያን ዲፕሎማቶችን ማባረሩንና ሌሎች ሶስት ዲፕሎማቶችን የእውቅና ፍቃድ እንደማያድስ ካሳወቀ በኋላ ነው። ዩናይትድ ስቴትስ ስድሳ የሩሲያ ዲፕሎማቶች በአንድ ሳምንት ጊዜ ውስጥ እንዲወጡ ከትናንት በስቲያ ሰኞ ያዘዘች ሲሆን ለቦይንግ ኩባንያ አውሮፕላን ማምረቻና ለባህር ሰርጓጅ ኒውክሊየር መርከቦቿ መነሻ ለሆነው ኬትሳፕ ወደብ ላይ ላለው የባህር ወድለድ መድቧ ባለው ቅርበት ምክንያት ሲያትል ከተማ ውስጥ የሚገኘውን የሩሲያ ቆንስላም እንዲዘጋ መወሰኗ ይታወቃል። ዩናይትድ ስቴትስ ከሩሲያ ጋር የተሻለ ወዳጅነት እንዲኖራት ለመተባበር ዝግጁም ሆኗል ለጋዜጠኞች ያሳወቁት የዋይት ሀውስ ቃል አቀባይ ሳራ ሀከቢ ሳንደርስ ይህ ሊሆን የሚችለው ግን ሩሲያ ጠባዋን ካረመች ብቻ ነው ብለዋል። ወደ ቤይዥንግ በምስጢር ጎራ ያሉት የሰሜን ኮሪያው መሪ ኪም ጆንግ ኡን የኮሪያን ባህረገብ መሬት ከኒውክለር ነጻ እንደሚያደርጉና ከዩናይትድ ስቴትስ እና ከደቡብ ኮሪያ ጋርም ለመወያየት ዝግጁ እንደሆኑ ማረጋገጣቸውን ቻይና አስታወቀች። የሰሜን ኮሪያው መሪና የቻይናው ፕሬዚዳንት ሲ ጂንፒንግ ፎቶዎች ይፋ ያደረገው የቻይናው ኦፊሴላዊ ዜና አውታር ሽንዋ እንደዘገበው ከሆነ ኪም እና ባለቤታቸው ሪሶጁ ቤዥንግ ውስጥ ካለፈው እሁድ እስከ ዛሬ ረቡዕ ድረስ ኦፊሴላዊ ያልሆነ ጉብኝት አካሂደዋል። በቻይናው ታላቁ የሕዝብ አዳራሽ ውስጥም ከፕሬዚዳንቱ ሲ እና ከባለቤታቸው ፔንግ ሊኝዋን ጋር እራት መብላታቸው ተነግሯል። በመቶዎች የሚቆጠሩ ማሌዥያውያን አዲስ በሚወጣው የምርጫ እቅድ ላይ ዛሬ ረቡዕ ኮራላምፑር ውስጥ የተቃውሞ ሰልፍ አካሄዱ። ሰልፉ ተቃውሞ የተነሳበትን የጠቅላይ ሚኒስትር ነጂብ ራዛክን ገዢ ፓርቲ የሚጠቅም ስለሚሆን የተጠራ መሆኑም ታውቋል። ተቃዋሚዎቹ በፖሊሶች ከመበተናቸው አስቀድሞ ወደ ምክር ቤቱ በሰልፍ መሄዳቸውም ተገልጧል። የተቃዋሚ መሪዎች የታቀደው የምርጫ አካሄድ በጠቅላይ ሚኒስትሩ ነጂብ ለምክር ቤት እንደሚቀርብ አመልክተው እነርሱም ከዚያ አስቀድመው ሂደቱን ለመግታት ወይም ለማስቆም እየታገሉ እንደሆነ ተናግረዋል። አድማጮች ለሰዓቱ ያለን ዜና በዚህ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን በዓለም ዜና የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል እስከ ምሽቱ አራት ሰዓት ይቀጥላል። አሁን እስከ ምሽቱ አራት ሰዓት ይቀጥላል። በርከት ያሉ ዘገባዎች ናቸው ያሉን የዶክተር አብይ አህመድን መጪው የኢትዮጵያ ጠቅላይ ሚኒስትር የሚያደርገው የኢህአዴግ ሊቀመንበር ሆኖ መመረጥ አስመልክቶ የተቃዋሚ ፓርቲዎችን እይታ ያካተተው ውይይት ወደ ኋላ ላይ ይመለሳል ይቀርባል። አሁን ግን የዕለቱን አብይ ርዕስ ለዘጠኝ ቀናት ያካሄደውን የምክር ቤት ስብሰባ ትናንት ያጠናቀቀው ኢህአዴግ የኦህዲዱን ዶክተር አብይ አህመድን የግንባሩ ሊቀመንበር ብሎም የአገሪቱ ጠቅላይ ሚኒስትር እንዲሆኑ መርጧል። ዶክተር አብይ የተመረጡበት ሂደት በአራቱ የኢህአዴግ አባል ድርጅቶች መካከል ያለውን ልዩነት በድጋሚ ያሳየና የተለመደው አሰራር እየተቀየረ መምጣቱን ያመላከተ ነው ይላሉ የፖለቲካ ተንታኞች። እስክንድር ፍሬው ከአዲስ አበባ ተከታዩን አድርሶናል። ገዢው ኢህአዴግ ሊቀመንበሩን መረጠ። ኢትዮጵያ አዲሱን ሰው ተዋወቀች። ቀጣዩ የዚህች ሀገር መሪ ዶክተር አብይ አህመድ በኦሮሚያ አዲሱ አመራር ተብሎ የሚገለጸው ቡድን አባል ናቸው። በአብዛኛው ሁለተኛና ሶስተኛ ሰው ሆነው ያገለገሉ እስከ ቅርብ ጊዜ ድረስ ለምሳሌ የኦሮሚያ ምክትል ፕሬዝዳንትና የክልሉ ገዢ ፓርቲ ኦህዴድ ማዕከላዊ ጽሕፈት ቤት ኃላፊ ነበሩ። የዛሬ አንድ ወር ገደማ ከአቶ ለማ መገርሳ ጋር የኃላፊነት ሽግሽግ ሲያደርጉና የኦህዴድ ሊቀመንበር ሲሆኑ ግን ቢያንስ በፓርቲያቸው እይታ ለበለጠ ኃላፊነት እንደታሰቡ ለጠቅላይ ሚኒስትርነትም እንደታጩ ምልክቶች ታዩ። ትናንት ምሽት ደግሞ ይህ የበለጠ ግልጽ ሆኗል። የኋለኛው ሰው ወደፊት መጥተዋል። የገዢው ፓርቲ ምንጮች ለአሜሪካ ድምፅ እንዳረጋገጡት ዶክተር አብይ የተወዳደሩት ከደኢህዴኑ ሊቀመንበር አቶ ሽፈራው ሽጉጤና ከህወሓቱ ዶክተር ደብረጽዮን ገብረ ሚካኤል ጋር ነው። የተመረጡት ደግሞ በምክር ቤቱ ስብሰባ ላይ ከተገኙት አንድ መቶ ሰባ ሰዎች የአንድ መቶ ስምንቱን ድጋፍ በማግኘት መሆኑን እነዚሁ ምንጮች ጠቅሰዋል። የቅርብ ተፎካካሪያቸው የነበሩት አቶ ሽፈራው ሽጉጤ 58 ድምጽ ሲያገኙ ቀድሞውንም ፍላጎት እንደሌላቸው ገልጸው ነበር የተባሉት ዶክተር ደብረጽዮን ገብረ ሚካኤል ደግሞ ሁለት ድምጽ አግኝተዋል። እናም ዕድሜያቸው በአርባዎቹ መጀመሪያ የሆነው እኚህ ሰው ቀጣዩ የኢትዮጵያ መሪ ሊሆኑ ተዘጋጅተዋል። በፌዴራል መንግስቱ በፓርላማ ባልነትና በሚኒስትርነት በኦሮሚያ ገዢ ፓርቲ ኦህዴድና በክልሉ መንግስት ደግሞ በከፍተኛ ኃላፊነት አገልግለዋል። ዶክተር አብይ ይህ ብቻ ግን አይደለም ተመደቡበት ሁሉ ውጤታማ እንደሆኑ አስመስክረዋል ይላሉ የኦህዴድ ቃል አቀባይ አቶ ካሳሁን ጉፌ። ተመደበባቸው የስራ ኃላፊነቶች ሁሉ ለውጥ ማምጣት ብቻ ሳይሆን ለውጥም በጣም በአጭር ጊዜ በማስመዝገብ የሚታወቅ ነው። ኦሮሚያ ብሔራዊ ክልላዊ መንግስት በተገበረ መጣ የሚባሉ ለውጥ ውስጥ ከክቡር ፕሬዚደንታችን ከአቶ ለማ ጋር በመሆን የአንበሳውን ድርሻ የሚይዙ አመራሮች ናቸው። ለዛም ነው ህዝቡ ጋም ዶክተር አብይና አቶ ለማ በጣም ቅቡልነታቸው እየሰፋ የመጣው። ስለዚህ ዶክተር አብይ በጣም ስትራቴጂስት ዲዛይነር የለውጥ አይዲያዎች የሚያቀነቅን ሞቲቬሽናል ስፒከር ሰውን በማነቃቃትና ና ወደ ለውጥ እንዲተም የማድረግ ሀይል ያለው ወጣትም ጭምር ነው። ስለዚህ ዶክተር አብይ ቅድሚያቸው ይታወቃል። ምናልባት እርስዎ መገመት ከቻሉ አርባዎቹ መጀመሪያ ላይ ያለ ሰው ነው። በጣም ገራሚ የሚባል ኤክስፒሪየንስ ያለው፣ ለውጥም በአጭር ጊዜ ማስረጽ የሚፈልግ፣ ስብናውም ሰብአዊ ማንነቱ የሚጎላ በጣም ፖዚቲቭ ቲንከር፣ ለሰው በጎ የሚመኝ ሰውን ማብቃት የሚችል ፍሬንድሺፕ መፍጠር የሚችል ሰራተኛ በጣም የሚያስብ ሰው እንደሆነ በቅርበት አብሬ ስለሰራው ይህን መመስከር ችላለሁኝ። ከአምስት ሳምንታት በፊት ባካሄደው የማዕከላዊ ኮሚቴ ስብሰባ ዶክተር አብይን ሊቀመንበሩ አድርገው የመረጠው ኦህዴድ ለጠቅላይ ሚኒስትርነት ሲያዘጋጃቸው እንደነበር በተለይ በትናንትናው ስብሰባ ግልጽ ሆኗል። ምንጮች ለአሜሪካ ድምፅ እንደጠቆሙት ግን ከቀሩት ሶስት የኢህአዴግ አባል ድርጅቶች የአንዱ አባላት የዶክተር አብይን በእጩነት መቅረብ ሳይቀር ተቃውመዋል። ከዶክተር አብይ ይልቅ ሌላ የኦህዴድ ሰው በእጩነት እንዲቀርብ በመጠየቅ ሰፊ ክርክር አካሂደው እንደነበርም እነዚሁ ምንጮች ጠቁመዋል። እናም ዶክተር አብይ የተመረጡበት ሂደት የቀደሙት ሊቃነ መናብርት እንደተመረጡበት መንገድ አልጋ ባልጋ አልነበረም። በዚሁ የኢህአዴግ ምክር ቤት ስብሰባ ላይ ከተገኙት 170 ሰዎች የ108 ቱን ድምፅ ማግኘታቸውም የዛሬ አምስት ዓመት አቶ ኃይለማርያም ካገኙት 151 ያነሰ ነው። ይህ ሁኔታና ሌሎች የቅርብ ሂደቶች ታዲያ ከሚታየውም የሰፋ አንድምታ እንዳላቸው ነው የፖለቲካ ተንታኞች የሚናገሩት። ገዢው ፓርቲ ኢህአዴግ እንደ ከዚህ ቀደሙ በተለያዩ ውሳኔዎች ላይ አባል ድርጅቶቹን ማስማማት እንዳቃተው ያሳያል ነው የሚሉት በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ትምህርት ክፍል መምህር የሆኑት ፕሮፌሰር ካሳሁን ብርሃኑ ይህንኑን ያንጸባረቁት በደንብ አድርገው ያሳያል ይሄ። በደንብ ሲሉም አንዳንድ ምልክቶች የታዩበት ነበር ለምሳሌ የአስቸኳይ ጊዜ አዋጁ ፓርላማ በሚጠርቅበት ጊዜ በርካታ የፓርላማ አባሎች ማለትም የኢህአዴግ አባል ድርጅቶች አባሎች የተቃውሞ ድምጽ ያሰሙበት ሁኔታን አይተናል። ይሄ አዲስ ነገር ነው። ጠቅላይ ሚኒስትር ኃይለ ማርያም ወደ ስልጣን በሚመጡ ጊዜ እንዲህ አይነት ነገሮች አልነበሩ። በነበረ ሁኔታ የቀጠለ ነው የሚመስለው እና አሁን ትንሽ ብዙ ድርድር፣ ብዙ ውይይት፣ ምናልባትም ብዙ ጭግጭት ያስከተለ በሁኔታ ታይቷል ማለት ይቻላል። የዶክተር አብይ የመመረጥ ጉዳይ እልባት ያገኘው በትናንትናው እለት ቢሆንም ይህ እንደሚሆን ቀድመው ያሰቡ የገመቱ ወገኖች ነበሩ። ይህንን ሐሳባቸውን ግምታቸውን በማኅበራዊ መገናኛ ብዙሀን በለቀቁት በዚህ ዘፈን ያንጸባረቁትን ጨምሮ ኢህአዴግ ቀጣዩ ጠቅላይ ሚኒስትር እንደሚሆኑ የሚጠበቁትን አዲሱን ሊቀመንበሩን የመረጠው አሁን በዚያ ኃላፊነት ላይ የሚገኙት አቶ ኃይለማርያም ደሳለኝ የስልጣን መልቀቂያ ጥያቄ በማቅረባቸው ነው። ሽግግሩ እየተካሄደ ያለውም አገሪቱን እየገጠሟት ያሉ ፈተናዎች በቀጠሉበት በርካታ ችግሮችም መቋጫ ባላገኙበት ወቅት ነው። በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች በተነሳ ግጭት ወደ አንድ ሚሊዮን የሚጠጉ ዜጎች ተፈናቅለዋል፣ በርካቶችም ተገለዋል። በዚሁ በኦሮሚያና በአማራ ክልሎች እንደዚሁም በሌሎች አካባቢዎች እየተነሱ ያሉ ጥያቄዎችም እልባት አላገኙም። እነዚህና ሌሎች ወቅታዊ ሁኔታዎች ተዳምረውም ነው የዶክተር አብይን የስልጣን ዘመን ይበልጥ ፈታኝ ሊያደርጉ የሚችሉት። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር አስናቀ ከፋለ ይህንኑን ያብራሩት ይሄ ሳይታለም የተፈታ ነው። አለፈው ጊዜ አቶ ኃይለ ማርያም ወደ ስልጣን በሚመጡበት ጊዜ ብዙ ቀውሶች አልነበሩ። እንደዚህ የገፋ የፖለቲካ ቀውስ በሀገሪቷ ውስጥ አልነበረም የነበረውን ክፍተት ነው የሞሉት። ኢኮኖሚ እድገቱም እየቀጠለ ነበር ያለው። በፖለቲካም ደረጃ ያን ያህል ብዙ አሳሳቢ ነገሮች በሀገሪቷ ላይ አልተከሰቱም እሳቸው ስልጣን በያዙበት ጊዜ። አሁን ዶክተር አብይ ስልጣን የሚይዙበት ጊዜ በጣም ወሳኝ የሆነ ወቅት ይመስለኛል። ብዙ ፈተናዎች ሊያጋጥሟቸው ይችላሉ። እነዚህ ከውስጥ ከድርጅት የድርጅቱን ህብረት አንድነት አጠናክሮ አመራር መስጠት ትልቅ ፈተና ይመስለኛል። ሁለተኛውና ትልቁ ፈተና የሚሆነው ደግሞ የፖለቲካ ምህዳሩን ማስፋት ኢህአዴግ ስራ አስፈጻሚ ኮሚቴ ባለፈው ጊዜ በውሳኔው፣ በመግለጫው እንዳሳወቀው የፖለቲካ ምህዳሩን ማስፋት፣ ማሳተፍ፣ ፖለቲካውን አሳታፊ ማድረግ እንዲያውም አገር ውስጥም ከውጭም ካሉ የፖለቲካ ኃይሎች ጋር ተደራድሮ ነገሮችን ወደ ማቀዝቀዝ ውስጥ መግባት ትልቅ ፈተና ይመስለኛል ከዚህ በተጨማሪ ደግሞ መረሳት የሌለበት ቀጠናውን ችግሮችም የጂኦፖለቲካል ፈተናዎችም ኢትዮጵያን የሚያጋጥሙ ስለሆነ እነሱንም ማሰብ አካባቢዎች ጉዳዮችን በተመለከተ ትልልቅ ፈተናዎች አሉ። እነዚህ ሁሉ ፈተናዎችን ብቻቸው ይወጣሉ ተብሎ አይታሰብም። ከድርጅቱም ከሌላውም ድጋፍ ያስፈልጋቸዋል ተብሎ ነው የሚታሰበው ብዬ ነው የማስበው። ፈተናዎቹ በጣም ውስብስብ ናቸው። በአንድ ጊዜ እንዲፈቱ የሚችሉ አይደሉም። ያም ሆኖ እንግዲህ ራሳቸውም የራሳቸውን ተነሳሽነት የድርጅታቸውንም የጓዶቻቸውን እንግዲህ አጋርነትና ድጋፍ ይዘው ለውጥ ለማምጣት ሙከራ ማድረግ ይገባቸዋል ብዬ ነው የማስበው። ዶክተር አብይ አህመድ ጠቅላይ ሚኒስትር ሆነው ቃለ መሃላ ላይ የሚፈጽሙት በፓርላማ ቀርበው ከተሰየሙ በኋላ ነው። የኢህአዴግ ምክር ቤት በትናንትናው ዕለት ባካሄደው ስብሰባ የምክትል ሊቀመንበርነት ምርጫ አላካሄደም። ምክንያቱ ደግሞ አቶ ደመቀ መኮንን የስራ ዘመናቸውን ባለማጠናቀቃቸውና ለሌላ ኃላፊነት ለመወዳደርም እጭ ሆነው ባለመቅረባቸው ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። አድማጮች፣ አሁን ደግሞ የዶክተር አብይን የሕይወት ታሪክ አስመልክቶ ወደ ተጠናቀረው ዘገባ እናልፋለን። አብይ አህመድ በኢትዮጵያ የፖለቲካ አውድ ከቅርብ ወራት ወዲህ በብዙ ሲንገዋለልና ሲንከባለል የሰነበተ ስም አብይ አህመድ የመጪው የኢትዮጵያ መንግሥት ካቢኔ ዐውራ ምናልባትም በአዲስ መልክ አዋቃሪና መሪ ማን ይሆን ለሚል ጥያቄ የመልስ ያህል ሲመላለስ፣ ሲነሳና ሲቀለስ የሰነባበተ ስም ዶክተር አብይ አህመድ ቀጣዩ መሪያቸው ሊቀመንበራቸው የሆኑ ዘንድ ካለፈው ማክሰኞ ጀምሮ ሲመክሩ ሲመክሩ የሰነበቱት የገዢው ግንባር ልዑካን መወሰናቸውን አውጀዋል። እንግዲህ የዚህ ፓርቲ ሊቀመንበር በፓርቲው የቀደመ አመራርና የኢህአደግ ጽህፈት ቤት ኃላፊው አቶ ሽፈራው ሽጉጤ በቅርቡ በተናገሩት መሰረት መራሄ መንግስት የሚሆን አይደል አዲስ ይገናወጣም በነበረ አሰራር ነው የምንሰራው ማለት ነው። ስለዚህ በፓርቲ ደረጃ የኢህአደግ ምክር ቤት የኢህአደግ ሊቀመንበር ይመርጣል። እስካሁን ባለን ባህል የኢህአደግ ሊቀመንበር አውቶማቲካሊ የአገሪቱ ጠቅላይ ሚኒስትር ይሆናል። እንግዲህ የኢህአደግ ምክር ቤት መሪውን ሲሰይም አዲስ ያወጣው አሰራር ወይም ደንብ ስለ መኖሩ ያያያዘው መረጃ የለምና፣ ለመሆኑ ይህ መጪው የኢትዮጵያ ጠቅላይ ሚኒስትር ማን ይሆን ማለታችን አግባብ ይሆናል። መጪውን የሀገሪቱን መሪ የምዕራብ ኢትዮጵያዊቱ ያኔ ከፋ ክፍለ አገር የዛሬው ጅማ ዞን አጋሮ ከተማ የዛሬ 42 ዓመት አካባቢ ነሐሴ 9968 ዓመተ ምሕረት አስተናገደች። አብይ አህመድ አሊ ከሙስሊም አባትና ክርስቲያን እናት ተወለዱ። የአንደኛና የሁለተኛ ደረጃ ትምህርታቸውን ጅማ ከተማ ውስጥ ነው የተከታተሉት። ኢህአደግን በ15 ዓመት ዕድሜያቸው በ1983 ዓ ም ተቀላቅለው ተዋጊ እንደሆኑ የሕይወታቸው ታሪክ ይናገራል። ከዚያም አብይ አህመድ ምዕራብ ወለጋ ውስጥ መደበኛ ወታደራዊ ሥልጠና ተከታትለው እዚያው ተመድበው በወታደራዊ መረጃና መገናኛ ውስጥ አገልግለዋል። በውትድርናው ዓለም ውስጥ እያሉ ከተሰማሩበት መስክ ጋር ቅርበት በነበረው ሙያ ገፉና አዲስ አበባ ከሚገኘው ማይክሮሊንክ ኢንፎርሜሽን ቴክኖሎጂ ኮሌጅ በኮምፒውተር ምህንድስና በ2003 ዓ ም ባችለርስ ዲግሪያቸውን ያዙ። ከአራት ዓመታት በኋላ በ2007 ዓ ም ፕሪቶሪያ ደቡብ አፍሪካ ከሚገኝ ተቋም የዳታ ልውውጦችን የመጻፍና የመፍታት ሙያ ሁለተኛ ዲግሪያቸውን ሰርተዋል። አብይ አህመድ ከመረጃ ቴክኖሎጂ ዝግጅታቸውና ሙያቸው በተጨማሪ በሽግግር አመራርና ለውጥ ትራንስፎርሜሽናል ሊደርሺፕ ኤንድ ቼንጅ ለንደን ከሚገኘው ግሪንዊች ዩኒቨርሲቲ ማስተርስ ዲግሪ ይዘዋል። አብይ አህመድ ከሊድስታር የሥራ አመራር ኮሌጅ የቢዝነስ አመራር ማስተርስ ዲግሪ ኤምቢኤ ይዘዋል። አብይ አህመድ ዶክትሬት ዲግሪያቸውን የሠሩት በአዲስ አበባ ዩኒቨርሲቲ የሰላምና የደህንነት ጥናቶች ኢንስቲትዩት ሲሆን ዲግሪያቸውን የያዙት ባለፈው ዓመት በ2009 ዓ ም ነው ከ1985 ዓ ም አንስቶ የኢትዮጵያ መከላከያ ሰራዊት ባልደረባ የሆኑት አብይ አሕመድ ሩዋንዳ የተሰማራው የመንግሥታቱ ድርጅት ዐቃቤ ሰላም ኃይል ዩናሚር አባል ሆነው ኪጋሊ ላይ አገልግለዋል 1990 ዓ.ም ላይ በኢትዮጵያና በኤርትራ መካከል ጦርነት ሲጫር አንድ የግንባር መረጃ ቡድን ይመሩ የነበረ ሲሆን እስከ 2002 ዓ.ም በነበረው ጊዜ እስከ ሌተና ኮሎኔልነት ማዕረግ ደርሰዋል። ዶክተር አብይ አሕመድ ኢንሳ በሚል ምሕፃር የሚታወቀውን ብሔራዊ የመረጃ መረብ ደህንነት ኤጀንሲ በ1999 ዓ.ም አቋቁመው እስከ 2002 ዓ.ም በዳይሬክተርነት መርተውታል። ዶክተር አብይ አሕመድ መረጃን ከማደራጀት ቅብብልና ስርጭት ጋር ግንኙነት ያላቸው የመንግሥት ተቋማት የሥራ አመራር ቦርዶች አባል ሆነው አገልግለዋል። ዶክተር አብይ አሕመድ ከአራቱ የኢህአደግ አባል ድርጅቶች አንዱ የሆነው የኦሮሞ ሕዝብ ዴሞክራሲያዊ ድርጅት ኦህዴድ አመራር አባል ሆነው የፖለቲካውን አመራር ዓለም የተቀላቀሉት የዛሬ ስምንት ዓመት በ2002 ዓ ም ነበር። ያኔ የኢንሳን ዳይሬክተርነታቸውን ለቀው የኦህዴድ ማዕከላዊ ኮሚቴ አባል ሆኑና እስከ 2004 ዓ.ም በነበረው ጊዜ የኢህአደግ ምክር ቤትና የሥራ አስፈጻሚ ኮሚቴው አባል ሆኑ። በ2002 ዓ.ም በተካሄደው ምርጫ ከአጋሮ ተመርጠው የተወካዮች ምክር ቤት አባል ሆኑ። ያኔ ጅማ አካባቢ ብዙ ሕይወት ያጠፋና ንብረት ያወደመ ግጭት በሙስሊምና በክርስቲያን ማኅበረሰቦች መካከል ተፈጥሮ የነበረ ሲሆን ግጭቶቹን ለማስወገድ ዘላቂ መግባባትን ለመፍጠር ያስቻለ ጣልቃ ገብና ንቁ እንቅስቃሴ ማድረጋቸው ይነገርላቸዋል። ዶክተር አብይ በ2007 ዓ ም ጎማ ወረዳን ወክለው እንደገና ለፓርላማ ተመርጠዋል። ዶክተር አብይ አህመድ በ2006 ዓ.ም የሳይንስና ቴክኖሎጂ መረጃ ማዕከል የሚባል የመንግሥት ምርምር ተቋም መስርተዋል። በ2007 ዓ.ም የኦህዴድ ሥራ አስፈጻሚ ኮሚቴ አባል ሆኑና በዓመቱ ለሳይንስና ቴክኖሎጂ ሚኒስትርነት ተሾሙ። በሚኒስትርነቱ ለጥቂት ወራት ከሠሩ በኋላ ያንን ፌዴራል ኃላፊነታቸውን አስረክበው ለበለጠ ኃላፊነት በሚል ወደ ክልላቸው ወደ ኦሮሚያ ተዛውረው የክልሉ ምክትል ፕሬዚደንት ሆነው አገልግለዋል። ዶክተር አብይ የኦሮሚያ የከተማ ልማትና እቅድ ቢሮ ኃላፊም ሆነዋል። ተፈጥሮ እንደዚህ አድሎ የሰጠን ነገር ተገንዝበን ተጠቅመን ለመለወጥ ያልቻልንበት ዋነኛው ሚስጥር ጥበብን የመፈለግ ዊዝደምን የመፈለግ እውቀትን የመፈለግ ዝንባሌያችን ፍራንክ ከመለቃቀም ጋር ሲነጻጸር በእጅ የተለያየ በመሆኑ እንደ ሀገር እውቀት የማንሻ ከሆነ እንደ ሀገር እውቀትን የማንፈልግ ከሆነ ያንም ኢንክሬጅ የማናረግ ከሆነ ሄዶ ሄዶ ይህ ጥቁር ጠባ ሳይሆን ታሪካችን ተከታይ መሆኑ አይቀርም። ሁለት ምርጫ የለንም። ያለን ምርጫ መደመር ብቻ ነው። ያለን ምርጫ አንድ መሆን ብቻ ነው። መተጋገዝ፣ መደጋገፍ ብቻ ሳይሆን በጋራ ለመኖር መደመር ነው። ቻሌንጅም ካለ ተማምነን አንዳችን የአንዳችንን ቁስል እያየን አብረን እየታመምን እንዴት ያንን ሽረን ወደሚቀጥለው ነገር እናደርጋለን የሚለው ምርጫችን መሆን ያለበት ይመስለኛል። አብይ አህመድ የኢህአደግ ሊቀመንበር የወደፊቱ የኢትዮጵያ መንግሥት ዋና ሥራ አስፈጻሚ የሚኒስትሮች ምክር ቤት ሰብሳቢና የጦር ኃይሎች ጠቅላይ አዛዥ ይህንን የሚለው የኢፌዴሪ ሕገ መንግሥት አንቀጽ 74 ነው። በ13 ንዑሳን አንቀጾች ከሰፈሩ ሥራዎችና ኃላፊነቶቹ የመጀመሪያው አሁን በብዙዎች ዘንድ እየተነሣ ያለው ጥያቄ ተተኪው መሪ ማንም ይሁን ማን ይህችን ማዕበል ላይ ያለች መርከብ እንደምን ይሆን የፖለቲካውን፣ የምጣኔ ሀብቱን፣ ማኅበራዊውን ወጀብ የሚያሻግራት? እንደምን አድርጎ ይሆን እንዲህ ጽንፍና ጽንፍ ላይ የቆሙ ተሳፋሪዎቿን አስማምቶ ወደ ጋራ ሜዳ የሚስባቸው? እንደምንስ ሲሆን መተማመንና መደማመጥን መግባባትና መረጋጋትን የሚፈጥር የሚጠግንና የሚያጠናክር? መሪነቱና ነጻነቱስ እስከምን እውነተኛ እንደምንስ፣ ምንስ ከጫና እየተላቀቀ ይሆን የሚል ነው። ዶክተር አብይ አማርኛ፣ አፋን ሮሞ፣ ትግርኛና እንግሊዝኛ እንደሚናገሩ እዚህም እዚያም ያየኋቸው መጣጥፎች ይጠቋቁማሉ። ካለፈው ጥቅምት 2010 ዓ ም ጀምሮ ዶክተር አብይ አህመድ የኦህዴድ ሊቀመንበር ሆነው እየመሩት ይገኛሉ። ይህ የአንድ ሰው የ42 ዓመታት አጭር ታሪክ ነው። ይቀጥላል። አሁንም በዕለቱ ትኩስ ዜና ላይ ያሉን ዘገባዎችም ይቀጥላሉ። ወደ ሁለተኛው አጋማሽ ላይ የትንታኔ ዘገባዎችን ቅርብሮችን ይዘናል። አሁን ወደ ሌላ ዘገባ ነው የምናልፈው። ወደ መቀሌ ያሸጋግረናል። የሰላም የልማትና የዲሞክራሲ በሚል መሪ ቃል ስር የተጠራ ህዝባዊ ጉባኤ ዛሬ መቀሌ ላይ ተጀምረዋል ይለናል። ጉባኤው እየተካሄደ ያለው በሰማዕታት ሐውልት አዳራሽ ውስጥ ነው ሲል ከመቀሌው ዓለም ፍስሀ ተጨማሪ ዘገባ ይዟል እንሆ በዚህ ኮንፈረንስ ከመላ ትግራይ የተውጣጡ ሁለት ሺህ አካባቢ የሚደርስ ተወካዮችና ከክልሎች የተውጣጡ አራት መቶ የሚያሉ ተወካዮች የተሳተፉ መሆናቸው ተገልጠዋል። ዛሬ ከሰዓት የተጀመረው የህወሀት ከፍተኛ አመራሮች ኮንፈረንስ መቀጠያ የሆነ የህዝብ ኮንፈረንስ በጠቅላላ ሁለት ሺህ አራት መቶ ተሳታፊዎች ተገኝተዋል። በዚህ ኮንፈረንስ ከፍተኛ የህወሀት አመራሮችና የመንግስት ኃላፊዎች ተገኝተዋል። ኮንፈረንሱ የሰላም የልማትና ዲሞክራሲ በሚል መርህ ቃልና የተለያዩ መፈክሮች የታጀበ ነው። የህወሓት ሊቀንበር ዶክተር ደብረጽዮን ገብረ ሚካኤል በመክፈቻው ስነ ስርዓት ካሰሙት ንግግር ድርጅታችን መንግስታችንና ህዝባችን በጋራ ባደረጉት ርብርብ በፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ከፍተኛ ለውጥ ተመዝግቧል። ካለፉት የተወሰኑ ጥቂት ዓመታት የጀመርነው ነው የሰላም የልማትና ዲሞክራሲ ጉዞ የመዳናቀፍ ሁኔታ ተፈጥሮ ይገኛል። ስለሆነም በሀገራችንና ና ክልላችን እየታዩ ያሉ ችግሮች በጥልቀት በመፈተሽ መፍትሄ ካልተበጀላቸው ስርዓታችን ወደ ከፋ ችግር እንደሚገባ በመረዳት የጥልቀት መታደስ እንቅስቃሴ ከጀመርን ከአንድ ዓመት በላይ ሆኗል። ዛሬ በተጀመረው ህዝባዊ ኮንፈረንስ በድርጅታችንና በመንግስታችን የታዩ ድክመቶች በጥልቀት በመፈተሽ እና በማረም ከህዝባችን በምናገኘው ጠቃሚ ሀሳቦች ይዘን ውስጣችንን በቀጣይነት ለመፈተሽ ጉልበት የሚሰጠን ነው ብለዋል። ዶክተር ደብረጨን ሲቀጥሉ የውስጥና የውጭ ኃይሎች ተባብረው በተከልነው የፌዴራል ሥርዓት የትግራይ የበላይነትና ተጠቃሚነት አለ፣ ከሚገባው በላይ ስልጣንና ኢኮኖሚያዊ ጥቅሞች ያገኛሉ እያሉ ከሌሎች የሀገራችን ህዝቦች ለማጣላትና ጥራታችን ለማፍረስ የተለያዩ ውድች እየፈጠሩ ቆይተዋል። ትናንትና በተዘጋው የኢህአደግ መድረክ ስርዓታችን ሁሉም በእኩል የሚያስተናግድ ፍትሐዊ ስርዓት መሆኑና የትግራይ የበላይነት የሚባል ተረት ተረትና መሰረት የሌለው መሆኑን ሁሉም የኢህአደግ ድርጅቶችና አጋር ድርጅቶች በተገኙበት ዳግም ተደብድመዋል ሲሉ ተናግረዋል። ዶክተር ደብረጽዮን ከዚህ የኮንፈረንስ መክፈቻ ጎን ለጎን በሰጡት ጋዜጣ መግለጫ ስለ ትናንትናው የኢህአዴግ ሊቀመንበርነት ውድድር ተጠይቀው ሲመልሱ እኔ ወደ ትግራይ የመጣሁት ከሁለት ወር በፊት ነው። ስለዚህ ለሊቀመንበርነት ውድድር አልቀርብም ብዬ ተከራክዬ ነበር። መወዳደር እንዳለብኝ ተነገረኝ። ለትግራይ ህዝብ ክብር ስጡት ከስ ጋር ነው መስራት ያለብኝ ብለው እንዳይመረጡ እንደቀሰቀሱ ሲናገሩ ስለ አቶ ደመቀ መኮንን እንዲህ ብለዋል። አቶ ደመቀ ለውድድር እንዳልቀረቡ ትክክል ሲሆን በመጨረሻ ሰዓት ከውዱ ራሳቸው አገለሉ የሚል ግን ውሸት መሆኑን ገልጠዋል ህዝባው ኮንፈረንሱ ለአራት ቀናት እንደሚቆይ ተገልጠዋል አለም ፍሳሐ ከመቀለ በነፋስ ስልክ ቀደም ሲል በዜናው እንደገለጥነው ፖሊስ መምሪያ በቁጥጥር ስር የሚገኙት የእነ እስክንድር ነጋ አያያዝ ከመሻሻል ይልቅ እየተበላሸ እንደሄደ የጎበኟቸው ሰዎች ተናገሩ በጉዳያቸው ላይ የሚወሰነው ወይም የሚወስነው የአስቸኳይ ጊዜ አዋጅ የእዝ ማዕከል ወይንም ኮማንድ ፖስቱ እንደሆነም ታውቋል ኮማንድ ፖስቱ እስከ ዛሬ በታሰሩ ሰዎች ላይ የመሠረተው ግልጽ ክስ መኖሩ አይታወቅም ከእሁድ መጋቢት 16 ቀን 2010 ዓ ም ጀምሮ በፖሊስ ቁጥጥር ስር ውለው በነፋስ ስልክ ላፍቶ ፖሊስ መምሪያ የሚገኙት እነ እስክንድር ነጋ አያያዝ ትናንትና ከትናንት በስቲያ ከነበረው በአሁኑ ወቅት በማያመች ሁኔታ እንደሚገኙ የጎበኟቸው ዘመዶቻቸውና ወዳጆቻቸው ለቪኦኤ ገለጹ። ቀደም ብለው በነበሩበት ቀናት ሰፋ ባለና ንጽህናው በአንጻራዊ ሁኔታ መልካም በሆነ ክፍል ውስጥ እንደነበሩ የሚናገሩት እነዚህ እስረኞች በአሁኑ ወቅት እጅግ በተጣበበና ለመጸዳጃ ቅርብ በሆነ ክፍል ውስጥ መያዛቸውን ይናገራሉ። ቀደም ሲል ባቀረብናቸው ዘገባዎች በዚህ ፖሊስ መምሪያ ከአስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር ውለዋል የሚባሉ አያሌ ዜጎች ቢኖሩም በስም የሚታወቁትና ከአዲስ አበባ ከጋዜጠኛ ተመስገን ደሳለኝ እናት መኖሪያ ቤት ተገኝተው የተያዙት ተመስገን ደሳለኝ፣ እስክንድር ነጋ፣ ፈቃዱ ማኅተመ ወርቅ፣ አንዱ ዓለም አድራጌ፣ መሐሌት ፋንታሁን፣ በፈቃዱ ኃይሉ፣ ዘላለም ወርቅ አገኘሁ፣ ወይንሸት ሞላ፣ ይድነቃቸው አዲስ፣ ስንታየው ቸኮል፣ ተፈራ ተስፋዬ፣ አዲሱ ጌታውን ናቸው። የእነዚህን ተጠርጣሪዎች ጉዳይ በተመለከተ የጥቂቶቹ ጠበቃ የሆኑትን አቶ አምሀ መኮንንን አናግራቸው ነበረ። ከጣቢያው አዛዥ ያገኙትን መረጃ አካፍለውኛል። እንግዲህ አሁን በክፍሉ ፖሊስ በነፋስ ስልክ ፖሊስ መምሪያ ኮማንደር በኩልም ተገለጸልኝ። እኔም የተረዳሁት እነሱ እያሉ ያሉት ከዚህ በኋላ የሚመለከተው የኮማንድ ፖስት አካል የሚወስንበት ነው። በፖሊስ በኩል በእነዚህ በሁለት ምክንያቶች ብቻ፣ አንደኛ በኮማንድ ፖስቱ ያልተፈቀደ ስብሰባ አካሂደዋል በዚህ መሀል ደግሞ በህግ የተከለከለ ሰንደቅ ዓላማ ተጠቅመዋል የሚል ነገር ጨርሰናል። ይህንን በማስረጃ አጣርተን ጨርሰናል። እንግዲህ እዚህ ላይ ተመስርቶ ምን አይነት ውሳኔ ይወሰናል። እነዚህ ታሳሪዎች የፈጸሙት ተግባር ከዚህ በኋላ በእስር እንዲቆዩ አያስብልም ተብሎ መልቀቅ ወይም ደግሞ የተጣሰ ህግ አለ ከተባለም መደበኛ ክስ የመመስረት ወይም ከዚህ በተለየ ሁኔታ ደግሞ ላልተወሰነ ጊዜ ታስረው ይቆዩ የሚለውን የትኛውንም ውሳኔ መወሰን ከዚህ በኋላ የኮማንድ ፖስቱ ስልጣን ነው። በእኛ በኩል ይዘን ማቆየት ብቻ ነው የሚል ነገር ነው የተነገረኝ። አሁን በስራ ላይ ካለው የአስቸኳይ ጊዜያዎች ድንጋጌና አዋጁን ለማስፈጸም ከወጣው መመሪያ አኳያ እነዚህ ተጠርጣሪዎች የጣሱት ድንጋጌ ወይንም ደንብስ ይኖር ይሆን የሚል ጥያቄም ወሩር የላቸው ነበረ። የአስቸኳይ ጊዜ አዋጁ መመሪያውም የሚከለክለው ፈቃድ እንዲጠየቅ የሚያዘው በአደባባይ የሚደረጉ ስብሰባዎችን ሰልፎችን ነው። ይሄ አሁን እሁድ እለት የተደረገው የአደባባይ ሰልፍ ነው አይደለም? እንግዲህ ምናልባት ሶስተኛ አካል ወይም ዳኛ የሚለየው ነው የሚሆነው። በእኔም በግሌ ግን በማናቸውም መመዘኛ የአደባባይ ሰልፍ ወይም ስብሰባ ሊባል የሚችል አይደለም። በመሰረቱ በእለቱ የተገኙት በቦታው ላይ የተገኙት ሰዎች ማንነትንም ስናይ በአንድ ጉዳይ ላይ ስብሰባ ላይ ሊያደርጉም የሚችሉ አይደሉም። ያገናኛቸው ታስረው በመንግስት ውሳኔ የተፈቱ መሆኑ ነው እንጂ ከመጡበት ፖለቲካ ፓርቲም ይሁን ከስራቸው ወደ ስርም ሲገቡ ከነበራቸው ተሳትፎ አንጻር በጣም ዝብርቅርቅ ያለና ያለ እና የተለያየ የነበረ ነው እና ለአንድ አላማ የሚሰበሰባሉ ተብሎ የሚገመት ነው ብዬ በግሌ አላምንም። ይህንን ኮማንድ ፖስቱም ለማየት የሚቸግረው ነው ብዬ አላስብም። ከዚህ አንጻር በቅርቡ አውንታይ ውሳኔ ይሰጣል ብዬ ጠብቃለሁ። በተመሳሳይ ዜና በኮማንድ ፖስቱ ስር መታሰራቸው የተገለጸው የአምቦ ዩኒቨርሲቲ ወሊሶ ግቢ መምህርና የኢንተርኔት አምደኛው ስዩም ተሾመ እንዲሁም የኦሮሚያው የፍትህ ቢሮ የህዝብ ግንኙነት ኃላፊ አቶ ታዬ ደንደዓ በማዕከላዊ እንደሚገኙና እስካሁን ክስ እንዳልተመሠረተባቸው ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። በተጨማሪም በባህር ዳር ከተማ ለአማራ ሕዝብ መብት እንታገላለን በማለት ድርጅት ለመመሥረት ተሰባስበው የነበሩት በቁጥር 19 የሚደርሱ ሰዎች በከተማዋ ፖሊስ ቁጥጥር ስር ውለዋል። ከእነዚህም መካከል ዶክተር ደሳለኝ ጫኔ በባህር ዳር ዩኒቨርሲቲ መምህርና የጣና ደህንነትና የአካባቢ ጥበቃ ማህበር ፕሬዚዳንት አቶ ጋሻው መርሻ፣ የሰማያዊ ፓርቲ የቀድሞ አመራር አባል አቶ የሱፍ አባተ፣ የቀድሞ ወሎ ዩኒቨርሲቲ መምህርና አሁን ጠበቃ አቶ ተመስገን ሞላ፣ ወሎ የዩኒቨርሲቲ መምህርና ሌሎችም ይገኙበታል። የአሜሪካ ድምፅ ካነጋገራቸው ሰዎች መረዳት እንደተቻለው ስብስቡ ቀደም ሲል ለተጠቀሰው ዓላማ የፖለቲካ ድርጅት ለመመስረት ፊርማ እንዲያሰባስብ ከምርጫ ቦርድ ይሁንታ ማግኘቱን ቪኦኤ መዘገቡ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የአማርኛ ፕሮግራማችንን ነው። አሁን አለፍ ተቀደም እያለ ወይም አለፍ አለፍ እያለ ከህዝብ የተሰበሰቡ አስተያየቶችን ነው የምናቀርብላችሁ። ሄኖክ ሰማእግዜር ወደ ተለያዩ የአገሪቱ ከተሞች በመደወል ኢህአዴግ ዶክተር አብይ አህመድን ሊቀመንበሩ አድርጎ መምረጡ በህይወታቸው ወይንም በአገሪቱ ፖለቲካ ምን አይነት አንድምታ ሊፈጥር ይሆን ሲል ጠይቋቸዋል አስተያየት ሰጪዎችን። አስተያየቶቹ በሳይንሳዊ መንገድ የተሰበሰቡ አይደሉም፣ የህዝብን አጠቃላይ ስሜትም አይወክሉም ይለናል ሄኖክ። ወደ ዘገባው ምስራቅ የሆ መግባር አለው አዳማ ከተማን ያለት በጣም ደስ የሚል ምርጫ ነው። አጫሁ ነው ብዬ ልለፋ። ምንድን ነው አሁን የኢህአዴግ ሊቀመንበር ሆነው ነው የተመረጡት። እንደው ምንድን ነው የእርሶ ተስፋ ስጋቶስ ምንድን ነው? ጃንስ ብሔረተኝነት ይቀራል ብዬ አስባለሁ። ጥሩ ነው በቃ ፍታ ነው ይሄ ጥሩ ነው። በቃ ለሁላችን ጥሩ ነው ብዬ አስባለሁ። እንደት ብዬ ልግለጭልህ? በቃ አሁን እዚህ ጋር በዛም በዚህም ያለ ግጭት ይቆማል ለማለት ፈልጌ ነው። ገብተሃል ይሄ ግጭት ያመጣው በዚህ ችግር ይመስለኛል። ሌላ ፖለቲካ ሲገባ አይደለም። ሶሳል ግን ግጭቶች ይቆማሉ የሚለውን ስለማስብ ነው። ኢህአዴግ አዲሱ ሊቀመንበሩን መርጧል፣ ዶክተር አብይ አህመድን። እንደ ዜጋ እርስዎ ያለት አስተያየት ምን እንደሆነ ለመጠየቅ ነው፣ ፈቃደኛ ከሆኑ አየር ላይ የሚውል ነው። ይቅርታ ግን አሁን ልክ ኖት መግሪብ አዛን ብሎ ቢ መስጊድ በር ላይ ነኝ ያለሁት ነው። በአጠቃላይ ያው እንግዲህ እኛ ተቀብለናል። በጣም ደስ የሚል ነገር ነው። እስካሁን ድረስ እያየን ያለ ነው። ሀገሪቱም ሰላም ነው ያለችው። በጣም ደስ የሚል እንትን አካሄድ ነው። እስካሁን ደስ እያለን ያለ ነው። እንግዲህ ቀጣዩንም አላህን በመለመን ወደ አላህን ጥሪያችን እያስተላለፍን ነው ያለ ነው። እሺ፣ ስሞትን እና የሚኖሩበትን ከተማ ይግለጹልኝ። እኔ አዲስ አበባ ከተማ ነው የምኖረው፣ በዚ ሀሰን መሐመድ። እሺ። ስሜ አለሙ አስፋው እባላለሁ። የደሴ ከተማ ነዋሪ ነኝ። በመሰረቱ ይህን ምርጫ እንደ አንድ ዜጋ ትጠብቀው የነበረው ነው እና ውጤቱም ደግሞ ብዙ ጊዜ እንደመውሰዱ የምክክል ጊዜው እንደመራዘሙ ስርዓት ያለው ስምምነት የተደረሰበት በደንብ የታሰበበት እንደሚሆን እጠብቅ ነበረ በትክክልም እንደጠበቅኩት ነው የሆነው በበኩሌ እንደ አንድ ዜጋ በጣም በጣም በጣም እጅግ በጣም ደስተኛ ነኝ እና የተሻለ ሁኔታ ያሉትን ችግሮች በሙሉ የሚፈታ ሰላም፣ መስማማትና የተረጋጋ የዜጎች ህይወት የሚኖር እንደሚሆን ተስፋ አደርጋለሁ። የነጌታ እኔ ገና አሁን እየነገርኝ ነው። አብይ ማን ነው? ዶክተር አብይ አህመድ ከዚህ ቀደም የሳይንስና ቴክኖሎጂ ሚኒስትር ሆነው አገልግለዋል። በጥቂት ሳምንታት በፊት ደግሞ የኦህዴድ ሊቀመንበር ሆነው ተመርጠው ነበር። አሁን ጠቅላላ ኢህአዴግ

እኔማ ቀበሌ ሱዲ የምትባል ቀበሌ ነኝ። አንፍሎ ወረዳ ውስጥ ነው፣ ደምዶሎ አካባቢ እኔ ሂክሳ ሰንበቶ ነው የሚባለው። ዶክተር አብይ በመመረጣቸው በጣም ደስ ብሎናል። ለሀገሪቱ ወይም ለእርስዎ ህይወት ምን ፋይዳ አለው ይላሉ ምርጫው? አዎ ለዲሞክራሲ ማበብም ለልማት ስራም ለሁሉም ደና ይሆናል ብዬ ነው፣ ለሰላምም ደና ይሆናል ብዬ ነው የማስበው። እኔ ገብረ ህይወት ገብረ ሚካኤል ይባላለው። ሶማሌ ክልል ኢትዮጵያ ሶማሌ ሆኖ ጎዴ ከተማ በእኔ ጥሩ ነው ብዬ ነው የማስበው። አንደኛው ህዝቡ አንድና አንድ ነው የሚፈልገው በዚህ ዘመን ከከሌ ክልል ከከሌ ወረዳ ከከሌ ብሔር የሚል ሳይሆን ጥሩ አመለካከትና ጥሩ ለሀገሪቱ አሳቢ የሚሆን ነው የሚፈልገው እንጂ አሁን በሶማል በአፋር በአማራ የሚል አመለካከት በዚህ ዘመን እየቀረ ነው። ዋናው ህዝቡ አብዛኛው የሚፈልገው ጥሩ የሆነ ሰው በሁሉም እኩል የሚያይ ፍታዊ የሆነ ስለሆነ እኔ ጥሩ ነው ብዬ ገምታለሁ። ሌላ ፖለቲካ ሚገባ ደገሰብታል። ግን ግጭቶች ይቆማሉ የሚለው ስለማስብ ነው። እሺ፣ የሶስት ልጆች እናት እንደሆኑ ገልጸውልኛል። ልጆቹ ወት ወደፊት የሚኖሩባት ኢትዮጵያ ምን አይነት ኢትዮጵያ እንድትሆን ይፈልጋሉ? ወይም የሚያድጉባት ኢትዮጵያ ልጆች የሚኖሩባት ኢትዮጵያ በጣም ሰላማዊ ዴሞክራሲያዊ የሆነ ኢትዮጵያ እንድትኖር ፈልጋለሁ። በቃ እሺ፣ በጣም አመሰግናለሁ። የፖለቲካ ትኩረቱ የለኝም ከአነጋገር የተረጋኛለህ። ችግር የለውም እኛ የሁሉንም ድምፅ ማሰማት ስላለብን እና ደግሞ በስተመጨረሻ ኮ ፖለቲካኛም ሆነ ፖለቲካ ፓርቲ በህዝብ ነው ውክልና የሚያገኘው። ስለዚህ ከህዝቡ መስማት በጣም ወሳኝ ነው። ልክ ነው። እኔ ልምዱ የለኝም ገብተዋል፣ ግን እኔ ያለውን ከዚያ አቅጣጫ ያለውን ነገሮችን ችግሮችን ስለማል በቃ ጥሩ ነው በቃ የሚለውን ነው በቃ እንደዚህ አይነት ደረጃ ሂደት በቃ ጥሩ ነው የሚለውን ይዜ ነው በቃ አመሰግናለሁ። እሺ፣ አመሰግናለሁ። አደ አሁን ቀደም ብለን ወደ አስተዋወቅ ነው ትንታኔ ነው የምንሻገረው። አዲሱ መግቢያውን እንድርድር። እሺ ሙዚቃ የምትተጫወት መስሎኝ ነው መሸጋገሪያ ሙዚቃ። ገዥው ኢህአዴግ ሊቀመንበሩ መረጠ ደጋግመን እንደገለጥ ነው። ለመሆኑ የዶክተር አብይ አህመድ መጪው የኢትዮጵያ ጠቅላይ ሚኒስትር የሚሆነው ፓርቲው ሊቀመንበር ሆኖ መመረጥ፣ ይልቁንም በተቃዋሚ ፓርቲዎች አይን ምን አንደምታ ፈጥሮ ይሆን? ሶስት የተቃዋሚ ፓርቲ መሪዎችን አወያይቷል። ማ አሉላ ከበደ፣ አመሰግናለሁ። አዲሱ እራሳቸውን በሚያስተዋውቁበት እንጀምራለን። ሶስቱን ለጊዜው እናስተዋወቅ እንጂ ወይም እናነጋግር እንጂ ሌሎች ተቃዋሚ ድርጅቶችንም ደርሰናል። ከሀገር ውጭ ያሉትንም በተከታታይ ሰሞኑንም እናቀርባለን። ለሁሉም የአሁኖቹ ተዋዮች ራሳቸውን በሚያስተዋውቁበት እንነሳ። አብርሃ ደስታ አባላለሁ። የአረና ፓርቲ ሊቀመንበር ነኝ። ሙላቱ ገመቹ ይባላለው የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር ነኝ። በመድረክ ምክትል ሊቀመንበርና የሕዝብ ግንኙነት ኃላፊ ነኝ። እሺ፣ አመሰግናለሁ። እኔም የሸዋሳ ሰፋ ባላለሁ የሰማያዊ ፓርቲ ሊቀመንበር ነው። እንግዶቼ ሁላችሁንም ለትውውቁ አመሰግናለሁ። የምንወያይበት ርዕስ ኢህአዴግ በትላንትናው ዕለት ሊቀመንበሩ መርጧል። የኦህዲዱን ዶክተር አብይ አህመድን ሊቀመንበሩ አድርጓል። በአሰራሩ መሰረት ዶክተር አብይ አህመድ ቀጣዩ የኢትዮጵያ ጠቅላይ ሚኒስትር ይሆናሉ። የአሁኑ የኢህአዴግ ሊቀመንበር ምርጫ ታዲያ በብዙ ምክንያቶች ከአሁን ቀደም ባልታየ መልኩ ትኩረት ስቦ ሰንብቷል። የምርጫው ውጤት ያንን ያህል የብዙዎችን ቀልብ የሳበ ይመስላል። ዜናው ከፈጠረውና ሊፈጥር ከሚችለው ስሜት እንነሳ። ማን ይሆናል የሚለው ሲያነጋግር ሰንብቶ ነውና በመጨረሻው የዶክተር አብይ በእርግጥ የድርጅቱ ሊቀመንበርና የመጪው የሀገሪቱ ጠቅላይ ሚኒስትር የመሆን ውሳኔ ይፋ የተደረገው። ለመሆኑ ዶክተር አብይ ይመረጣሉ ብላችሁ ጠብቃችሁ ነበር? አዎ፣ እኔ ከብዙ አልጠበቅኩም። የፈለገውን ሊቀመንበር ቢያደርግ ያው ኢህአዴግ ነው ዝሮ ዝሮ። ስለዚህ ብዙ የጠበቁት ነገር አልነበረም። ነገር ግን ህወሀት በነበረ መረጃ አቶ ደመቀ መኮንን ለመምረጥ ተዘጋጅቶ ነበረ። አቶ ደመቀ ካልሆነ ደግሞ አቶ ሽፈራው ሽጉጤን ለመምረጥ ተዘጋጅቶ እንደነበረና ዶክተር አብይ ይፈልጋል ይመርጣል ብዬ አላሰብኩም ነበር። ቢሆንም ግን የፈለገ ቢመረጥ ለእኔ ትርጉም አይሰጠኝም ነበር። አሁን ከተመረጠ በኋላ በምርጫው ሂደት የነበረውን ነገር ስሰማ ግን ትኩረቴን በጣም የሳበው ነገር ሁሉም እነ ዶክተር ደብረጽዮንም ተወዳድረው ተሸንፈው ዶክተር አብይ አሕመድን የተመረጠ ሲባል በህወሀት ስልጣን አልተሰጠውም፣ ያው ነጥቆ ነው የወሰደው ብዬ ነው የማስበው። ስለዚህ ነጥቆ ከወሰደው አንድ ዜና ሆነዋል። ምክንያቱ አመራረጡ የአመራረጥ ሂደቱ ትኩረት እንዲስብ ሆነዋል። መልካም አቶ አብርሃ ደስታ ከጠበቁት ውጪ እንደሆነ ነው የገለጹት። ሂደቱ የተለየ ስሜት እንደሰጣቸውም ገልጠዋል። አቶ ሙላቱስ፣ በእርስዎ በኩል ይህን ዜና ጠብቀውት ነበር? የሆነውንስ እንደምን አገኙት? እንግዲህ ባለፉት ጊዜያት ውስጥ ከሚመላለሱትና ከሚሰጡት በሶሻል ሚዲያ ከሚካሄዱት ብዙ ወሬዎች ነበሩ፣ የተለያዩ ስሜቶች ነበሩ አራቱም ሆኖ እንደሚቀርቡ አይነት ነበር በሚዲያ ላይ ሲነገር የነበረው። የአራቱ ድርጅቶች ሊቀመንበርና ብርት እጩ ሆኖ እንደሚቀርቡ አይነት ነው እና በመጨረሻ ላይ እንግዲህ ሶስት ሆኖ በመቅረባቸው ምክንያቱም አቶ ደመቀ መኮንን ባላቸው ቦታ እንደቆዩና እና ለሊቀመንበርነት እንዳልተወዳደሩ ነው የተረዳ ነው እና ዶክተር አብይ አህመድ መመረጣቸው በዚህ አጋጣሚ በግሌ እንኳን ደስ አላቸው ነው የምለው። ለማንኛውም ከኢህአዴግ ውስጥ ማንም ሰው ተራም ቢመረጥ የድርጅታቸው ነው እና ድርጅቶች ደግሞ በየጊዜው መሪዎቻቸውን እንደ ማንኛውም የሚመርጡት ነው እና ስለዚህ በእኛ በኩል የሚሰጠን ነገር የለም። ኢህአዴግ ውስጥ የሚመረጡት የድርጅቱን ፖሊሲ የሚያስፈጽሙና እስካሁን ድረስ እንግዲህ ለሰባት አመት ሲካሄድ የቆየውን ሁኔታ አጠናክሮ እንደገና ለሌላ ሀያ ሰባት አመት ለማስቀጠል የሚያደርጉት ጥረት ከሆነ ድረስ ከእኛ ከምንፈልጎ ከምንጠይቆ አካሄድ ውጪ ስለሆነ እምብዛም ስሜት አልሰጠንም ዝርዝሮን እንመለከታለን ከስሜታችሁ ባሻገር ያለውን እንዴት ተመለከታችሁት በተጨባጭ ከሚጠየቁ ለውጦች ጋር እናዛምዳለን አቶ የሽዋስ እርሶን ባጭሩ እንዲሁ ዜናውን ሲሰሙ የነበረውን ሁኔታ ጠብቀው ነበር ወይ? አመሰግናለሁ። በጣም እንግዲህ ይህንን ጉዳይ በተመለከተ ትናንትናም መግለጫ ወጥተናል። እኛም ምርጫ አንለውም ነው። ምክንያቱም ምርጫ ሌላ አይነት በይዘት ምደባ ነው። ለዚህ ይህን ቦታ ለማግኘት ዶክተር አብይ በድርጅት ደረጃ እንኳን ሀያ አምስት ፐርሰንት እድል አላቸው። ከዛ የኦህዴድ ተራማ ተሳቸው ያደረጉት ንግግር እንደዚህ እንደዚህ ስናስብ ደግሞ እድላቸው ወደ አርባ ወደ ሀምሳ ፐርሰንት ከፍ ያለ ነበር። ከዛ በተጨማሪ በዓለም አቀፍም እዚህም በሀገር ውስጥ ባሉ ወደ እሳቸው የሚያመለክት ነገር ይገለጽ ነበር እና ተቀባይነት ማለት ሆነው ተመራጭነት እያሉ ነው። አዎ በዛ እሳቸው እንደሚመደቡ የሚያሳዩ ፍንጮች ነበሩ። ሁለቱ ከዚህ በፊት ከኔ ቀደም ብለው የተናገሩት ጓደኞች እንደተናገሩት ይሄ በራሱ ግብ አይደለም። ከዚህ በፊትም የተለያዩ ሚኒስትሮች ተቀይረዋል። ጠቅላይ ሚኒስትሩም አቶ ሀይለማርያም ተቀይሯል። ይሄ ግን በራሱ ግብ አይደለም። ሌላ ግብ አለ። መሰረታዊ ለውጥ ሪፎርም ያስፈልጋል። ለዛ ኦህዴድ እንደ ድርጅት ተራማጅ በመሆኑ ሰው ዶክተር አብይን የተሻለ በንግግሮቻቸው የተሻለ ፍንጭ በማሳየታቸው ታሪካዊና ነገር ግን ፈታኝ የሆነ ወቅት ላይ እሳቸው መሆናቸው ለምንፈልገው ሪፎርም ካይሉት አማራጮች የተሻሉ ናቸው ብለን ነው የወሰድ ነው እኛ። ይህንን እንግዲህ በተግባር ወደፊት የምናየው ይሆናል። አሁን ባለው እንትን ግን ሀሳባቸውም፣ የገቡትን ቃል የሕዝቡንም ፍላጎት እንዲያሟሉና ለእውነተኛ ለውጥ እንዲሰሩ ፈጣሪ እርዳቸው ነው ምለው። መልካም። አቶ የሽዋስ ከጠሩት ከመጨረሻው ቃል እንነሳ። ታሪካዊ ነገር ግን ፈታኝ የሆነ ብለውታል። አገር በአስቸኳይ ጊዜ አዋጅ ውስጥ የዋለችበት ነው። እንደ ድርጅትም የተለያዩ መግለጫዎችን ስታወጡ ቆይታችኋል። የፖለቲካ ውጥረቱ የገነነበት ይልቁንም ሌሎች ህጋዊ አማራጮች ወይም ከአስቸኳይ ጊዜ አዋጅ በመለስ ያሉ አማራጮች መስራት ያልቻሉበት ሁኔታ ተፈጥሯል፣ በሚል ገዢው ፓርቲ አስቸኳይ ጊዜ አዋጅ ለሁለተኛ ጊዜ ያወጣበት አካሄድ ወይም ሁኔታ ውስጥ ባለበት ነው የተመረጡትና በእርግጥም ፈታኝነቱን መመልከት አያዳግትም። ከህዝብ ጥያቄዎች አንጻር ዛሬ በአገሪቱ ውስጥ ካለው ከነገሰው ውጥረት አንጻር የተሻሉ ሁኔታዎች እንዲመጡ የኢትዮጵያ ሕዝብ ይጠይቃል የምትሉት እንደ የውክልናችሁ ከምታነሷቸው ጥያቄዎች አንጻር ዘርዘር አድርገ እንመልከት። ከመጨረሻው መላሽ ልነሳ አቶ የሸዋስ ጀመር አድርገውታልና፣ በዚህ ፈታኝ ባሉት ሁኔታ ውስጥ ምን አይነት ተጨባጭ አዋንታዊ ለውጦች ሊመጡ ይችላሉ የዶክተር አብይ አህመድ መመረጥ በተጨባጭ ምን ለውጥ እንዲመጣ ሊያግዝ ሊረዳ ይችላል ብለው ተስፋ ያደርጋሉ? እሺ በጣም ጥሩ ጥያቄ ነው። እንግዲህ የዚህ ሁሉ የዚህ ሁሉ ለውጦች ነው በሰው ደረጃ የሚያሉ ለውጦች መነሻ የህዝብ ጥያቄ ነው። የህዝብ ጥያቄ ደግሞ የተነሳው በሁለት ሺ ሰባት ዓመተ ምሕረት መቶ በመቶ አሸንፍ ያለው ካለ በኋላ ነው ግንባሩ እሳቸውም ጭምር ያሉበት ተደረገ የተባለ የውሸት ምርጫ ማለት ነው ተቃዋሚዎችን እስር ቤት አስገብቶ ምርጫ ቦርድን ሚዲያውን፣ ተቋማትን ሌሎችንም ተቋማት በቁጥጥሩ ስራ አድርጎ፣ ሽባ አድርጎ፣ አሽከር አድርጎ መቶ በመቶ አሸንፍ ያለው ማለቱ ይሄ አገዛዝ የመለወጥ ተስፋ መለወጡ ብቻ አይደለም የመለወጥ ተስፋ እንደሌለው ለዘላለም ሲገዛ እንዲኖር ሀሳብ እንዳለው በማመላከቱ ምክንያት በኦሮሚያ ክልል ውስጥ በአራት ወር በአምስት ወር ውስጥ በአማራ ክልል አንድ አመት ባልሞላ በአስር ወር ወይም በአስራ አንድ ወር አካባቢ ውስጥ አልመረጥንም ብሎ ህዝብ ወጣ። ይሄ ሁሉ ሰው ሞተ፣ ቆሰለ፣ ንብረት ወደመ። ስለዚህ መነሻው የህዝብ ጥያቄ ነው። ለአገዛዝ ከዚህ በኋላ እድል አንሰጥም ለመረጥ ነው የመተዳደር መብቱም ብቃቱም ችሎታውም አለን ብሎ ህዝቡ በመነሳቱ ምክንያት ነው። ስለዚህ ቅድም እንዳልኩት ይሄንን ዶክተር አብይ አህመድ ይገነዘባሉ የሚል ከሌሎቹ በተሻለ ከሌሎቹ በተሻለ ይገነዘባሉ የሚል ግምት አለ። ኦህዴድም እንደ ድርጅት ከህዝብ ጎን የመቆም አዝማሚያ እና ተራማጅነት አሳይቷል። ስለዚህ አሁን የሚጠበቅባቸው አንደኛ የተናገሩት ሀገርን የማስቀጠል ኢትዮጵያን የማስቀጠል ፍላጎት እንዳላቸው እስቲል በንግግሮቻቸው አሳይተዋል። ተግባሩን ወደፊት እናየዋለን ብለናል። ሌላው ግን ምን ነው የሚያስፈልገው? የመጀመሪያው የፖለቲካና የህልና እስረኞችን በሙሉ መፍታት። አሁን ትንሽ ነው የተፈታው። የሚታወቁ ሰዎች ናቸው የተፈቱት። በጣም ብዙ ያልተፈቱ አሉ። እነሱን እንዲፈቱ ያደርጋሉ። ቀጥሎ ከሚመለከታቸው ሁሉ የሀገር ውስጥ የውጭ፣ የታጠቀ በሰላማዊ የሚታገል ምናምን ሳይ ሁሉንም ለውይይት ይጋብዛሉ ወይም በሚደረግ የውይይት ግብዣ ላይ ይገኛሉ። ይህንን እኛም ልናዘጋጅ እንችላለን። ስኑን እየተዘጋጀንበት ነው። ከዛ በኋላ የሚያስፈልጉ ሪፎርሞችን በምርጫ ቦርድ፣ በፍርድ ቤቶች በፖሊስ በደህንነት በሚዲያ፣ በዚህ ሁሉ የሚያስፈልጉት ለውጥ ማድረግ ምንም ጊዜ የማይሰጠው ከዚህ በፊት አውሮፓና አሜሪካ ነበር ምሳሌ የምናደርገው። አሁን በቅርብ ኬንያ፣ ጋና፣ ደቡብ አፍሪካ ሌሎችም ለነጻነታቸው ያገዝናቸው ሀገሮች በዲሞክራሲ መሪ እና አስተማሪዎቻችን ሆነዋል። እነሱ ደረጃ ላይ የምንደርስበትን ሪፎርም የሚያደርጉ ይመስለኛል። የሚ ሰው እንደተባለው ግን በተግባር ልንፈትናቸው ታሪካዊ ወቅት ላይ ነው ያሉት እሳቸው ያሉት ለዛ ነው። መልካም፣ ወደ አቶ ሙላቱ ልምጣ። እርሶስ አቶ ሙላቱ በተጨባጭ ምን አይነት ለውጦች ሊመጡ ይችላሉ ብለው ተስፋ ያደርጋሉ? የትኞቹስ መንገዶች ከወዲሁ ትኩረት ሊሰጣቸው ይገባል? አድማጮች ሰዓቱ አለቀ። አቶ ሙላቱ ይመልሳሉ፣ ውይይቶቹም ተሳታፊዎችም ይመለሳሉ። ከሌሎች ተጨማሪ የፖለቲካ ድርጅቶች ጋር የተካሄዱ ውይይቶችንም በተከታታይ እናቀርባለን። አድማጮች፣ አሁን ኢትዮጵያውያን ታግዘኝ በአሜሪካ አዘጋጅና አቅራቢ አሉላ ከበደ አዲሱ ዛሬ ቦታ ተለዋውጠና ልበል። እንደምታስታውሰው ይህ ዝግጅት ለራዲዮ መጽሔት ነበር የታሰበው። ትክክል። አንዳንድ አስተዋጽኦ ያደረጉ ሰዎች ሲያልፉ እንደምናደርገው የዛሬውን እንግዳ ሟቹን የሊቀሊቃውንት ዶክተር አባ ነሲቡን ታሪክም ከዚያ አኳያ ነበር ያዘጋጀ ነው ለእሁድ። ልክ ነው አዲሱ። ባለፈው እሁድ እንደቀደሙት ቅዳሜና እሁዶች በኢትዮጵያ ወቅታዊ ሁናቴ ምክንያት ለምንጠብቃቸው አንዳንድ ድንገት ለሚደርሱ ሰበር በሚባለው ቋንቋ ለሚጠሩ ዘገባዎችና ዜናዎች ቦታ መስጠት ስለጀምር ይህም የተቀነሰው በዛ ሳቢያ ነው። መልካም እንግዲህ ፕሮግራሙን ማስተዋወቅ እንደርድር ልክ ለራዲዮ መጽሔት እንዳደረግ ነው። መልካም አዲሱ፣ ይሄ ቀጣዩ የምናከብራቸው ሰው ከህይወት በኋላ የምናስታውሳቸው የሊቀ ሊቃውንት ዶክተር አባ ተክለ ሚካኤል ታሪክን የሚመለከት ነው። በሺካጎ ከተማ ነው የሚኖሩት። ለዚህ መነሻ የሆኑን የሕክምና ሰው ናቸው። ዶክተር ክንፈ ገበዬው፣ በቅድሚያ ለጊዜው አመሰግናለሁ። እኔም በጣም አመሰግናለሁ አሉላ እግዚአብሔር ስትልኝ። ሊቀ ሊቃውንት አባተ ክለ ሚካኤል ነሲቡ ታፈሰ በቅርቡ ከዚህ ዓለም በሞት ተለይተዋል። እስኪ ከትውቃችሁ እነሳ እንዴት ነበር? ረዥም አመታት ወደ ኋላ መለስ ብለው ያን ዘመን ያን ጊዜ በማስታወስ እንጀምር። በጣም አመሰግናለሁ አሉላ። አባታችን የማያውቃቸው ሰው የለም። ቺካጎ በሚልበት ጊዜ አባ ተክለ ሚካኤል ነሲቡ ታፈሰን ማለታችን እንደሆነ እንረዳዋለን። ከአባታችን ጋር የነበረን እውቅና ለአርባ ሁለት አመት የረዘመ ነው። እኔ የምሰራበት የሕክምና ድርጅት አለ። ኢትዮጵያውያኖች ቤተሰቦች ናቸው። ልጃቸውን ሊያሳዩኝ አምጥተው ስለ ኢትዮጵያውያኖች ቺካጎ ስላሉ በምንወያይበት ጊዜ ስለሳቸው እዛ ቺካጎ ውስጥ መኖር አበሰሩ። ከዚያም ደግሞ በሀዘን ላይ እንገናኝ ነበረ። መርዶ ከኢትዮጵያ ስንሰማ ሊሰበስቡን ቻሉ። ያረፉበት ቦታ ተሰባሰብን፣ ወደ ሀያ ሀያ አምስት እንሆናለን። በጣም በጣም ትሁት የሆኑና ሰውንን ለማስተናገድ የሚወዱ ናቸው። ያንን እለት እንኳን ዳቦ አዘጋጅተው በበርበሬ ቀብተው እንዴት ያለ ምግብ አበሉንና ከዛ ስብሰባውን በጸሎት ከፈቱ። ከዚያ ስለ መቋቋም ተነጋገርን እና ሃይማኖታችንን የኦርቶዶክስ ተዋሕዶ ሃይማኖትን አጥብቀን የምንመሰረትበት ይሄ መጀመሪያ ሊሆን ይችላል ብለው ነገሩን። ከዚያ ኖርት ዌስተርን ዩኒቨርሲቲ ልንሰበሰብ የምንችልበት ቦታዎች ሊያስገኙልን ቻሉ። እነ ፕሮፌሰር ታደሰ ታምራትም ነበሩ። ዶክተር አብርሃም ደሞዝም ነበረ። እዛ እነሱም በእነሱም ጥረት ቦታ ልናገኝ ቻል። እሁድ እሁድ ያን አይነት አጀማመር ነበረ። እሳቸው እየሰበሰቡን አገልግሎቱ እንዲሰፋ ሲያደርጉ ቆዩ። ሮዜል የሚባል ከቺካጎ ወጣ ያለ ቦታ የግብፃውያን ቤተ ክርስቲያን ነበሩ። እነሱን ተገናኙና እዛም አገልግሎት ለመስጠት የሚቻልበት ሁኔታ አዘጋጁ። በኦርቶዶክስ ተዋሕዶ ቤተ ክርስቲያን አቋም የመጀመሪያው ክርስትና የተነሳበት የመጀመሪያው ሙሽሮች ጋብቻቸውን የፈጸሙበት ያን ጊዜ ነበረ። ዶክተር ክንፈ ለመሆኑ አባ ተክል ሚካኤል ነሲቡ ታፈሰ ምን አይነት ሰው ነበሩ? በየትኛው ጠባያቸው በተለይ ታስታውሷቸዋላችሁ? በሶስት ከፋፍላቸዋለሁ። መሰረትን በጣም የያዙና ያጠበቁ በሃይማኖት መንገድ ሌላውም እንዲከተለው የሚፈልጉ ሰው ናቸው። ሁለተኛ፣ በጣም አዋቂ ናቸው። በሃይማኖት ውስጥ ብቻ የተወሰነ አይደለም። የጂኦግራፊ እውቅናቸው ይሄ ነው የሚባል አይደለም። መካከለኛው ምስራቅ ውስጥ ሀገሮቹን የማወቅ ችሎታቸው በቀላሉ የሚለካ አይደለም። ሶስተኛው ደግሞ በጣም አዝናኝና ተጫዋጭ ሰው ናቸው። እንደ ሊቀሊቃውንትነታቸው ወይም አባ እንደ መባላቸው የሚፈሩ አይደሉም። የምንቀርባቸው የምናጫወታቸው ናቸው እና ማህበራችን እየዳበረ እየጨመረ እየጨመረ ሄደ። ኖርዝ ዌስተርን ዩኒቨርሲቲ ባገኘነው ቤተ ክርስቲያን ለሀያ ሁለት አመት ከተገለገልን በኋላ ሰርቢያን ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለመሸጥ እያስማሙ ነበርና ልክ የሀገራችንን ቤተ ክርስቲያኖች በዛ እቅድ የተሰራ ያንን ገዝተን ይኸው ሀያ አመት ሆነን እንግዲህ አርባ ሁለት አመት አብረን ነበርን። በዚያን ጊዜ ውስጥ ያተረፉት ልጆቻቸው የሃይማኖት ጥናት ያላቸውና እንዴት ያሉ እሳቸውንም አክባሪና አፍቃሪ እንደነበሩ ይኸው የአይን ምስክር ነኝ እኔን። መልካም። አሁን ህመማቸው ጠንቶ ለአንድ አመት ያህል አልጋ ላይ ከዋሉ በኋላ በጣም የሚያስደስተው በተለይ በሃይማኖት የታነጹ ልጆቻቸው ሀያ አራት ሰዓት ሙሉ ከእሳቸው ሳይለዩ ቤትም ሆነ ሪሀብ ዩኒትም ሆነ ሆስፒታልም በሚገቡበት ጊዜ አንድ ጊዜም ሰው ተለይቷቸው አያውቅም ነበረ። ያን አይነት ፍቅር እሳቸው ለሰው ስለሰጡ ያንንም ፍቅር ከሰዎች ሊያገኙ ይችለዋል። እስኪ ቅድም ስለ ትምህርታቸውም በገለጹበት በዚያ በልጅነት ጊዜ የጀመረው ትምህርት በኋላ እድሜያቸውም ቀደም ብለን የገለጽናቸውን ከፍተኛ የትምህርት ደረጃዎች ለመቀዳጀት አብቅተዋቸዋል። እስኪ ግለጿቸው። ስለ እውቀት ያላቸውን ፍላጎት ጉጉት፣ ኋለኛው እድሜያቸው ድረስ የዘለቀ ይመስላልና ልክ እንደ ማንኛውም ሰው ቆባቸው አለ፣ ቆባቸውን አድርገው በአውቶቡስም ሆነ በባቡር ወደ ኖርዝ ዌስተርን ነው የሚሄዱት። የቺካጎ አየር ንብረት በተለይ በዛ በመጡበት ጊዜ አዲስ የሚሆንባቸው ሆኖ ሳለ ያ ተስፋ ሳያስቆርጣቸው በምንም ወደ ኋላ ሳይሉ እንዲያውም በረዶ ላይ እየወደቁ እሳቸውም ሲነግሩን ነበር። ይሄንን ትምህርታቸውን ሁለት የማስተርስ ዲግሪ ለማግኘት የቻሉት በዚያ ሁኔታ ራሳቸውን አጋፍጠው ነው ያን በዚህ ለመድረስ የቻሉት። ለእኔ የሚደንቀኝ የሃይማኖት መሪነታቸውን በምንም አይነት ዘዴ ችላ ያላሉና እንዲያውም እያጠናከሩ የሄዱ ናቸው። ደግሞ የኮምፒውተር እንትናቸውም መልካም ነው። በዩኒቨርሲቲ ኦፍ ቺካጎ ጋር የተያያዘ ሃይማኖት ድርጅት ለፒኤች ዲያቸው ሲሰሩ ትምህርታቸውንም የማጠናቀቁ እንዳለ ሆኖ በእውነቱ እጅግ የሚታወሱ የሚወሱና የሚደነቁ ሰው ናቸው ብዬ አምናለሁ። ይህን ያህል ሁሉ እውቀት ኖሯቸው ዶክትሬት ያገኙበትንም አንድ ጊዜም እንዲነሳ የፈቀዱበት ጊዜ አልነበረም። እኛ ሊቀ ሊቃውንት እያልን በሚለው የለም የለም፣ ለስፋት በሉኝ አባ ተክለ ሚካኤል ብቻ ነው መባል የምፈልገው እያሉ መንፈሳቸው ያንን ያህል ጥንካሬ ያለውና ስጋዊ የሆኑትን አስተሳሰቦች በለሳቻ አድርገው የሚያዩ እንደነበረ ነው ማስታውሳቸው። መልካም። ከዚያ ቀደምም ወደ ኢየሩሳሌም ሄደው ቅዱስ ጊዮርጊስ መንፈሳዊ ኮሌጅ ና በኬልሃም ኮሌጅ እንግሊዝ አገርም መንፈሳዊ ትምህርት መከታተላቸውን፣ ኋላም በአዲስ አበባ የቅዱስ ጳውሎስ ወጴጥሮስ መንፈሳዊ ኮሌጅ መሪና አስተዳዳሪ፣ በኋላም የቤተ ክህነቶች ዋና ጸሐፊ በመሆን ማገልግላቸውን የሕይወት ታሪካቸው ይተርካል። ዶክተር ክንፈ ገበየው ለጊዜው አመሰግናለሁ። እግዜር ስጥልኝ። በጣም አመሰግናለሁ አሉላ። እግዜር ስጥልኝ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ22 እና በ25 ሜትር ባንዶች ለምሽቱ ያዘጋጀውን ፕሮግራም እዚህ ላይ ያበቃ። ነገ ከምሽቱ ሦስት ሰዓት ማታ እንገናኛለን። ቀጥሎ የትግርኛው ፕሮግራም ይቀርባል። በእኛ በኩል ሰላም ተናደሩ።